የኢትዮጵያ ተቃዋሚ ፓርቲዎች አንድነት ለፍትህና ለዲሞክራሲ እንዲሁም የመላው ኢትዮጵያ አንድነት ድርጅት መያድ የቅድመ ውህደት ስምምነት ተፈራረሙ። ስምምነቱ በተፈረመበት የመያድ ቢሮ አካባቢ ሁከትና ድንጋይ መወራወር እንደነበረ እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኳል። ደስ የሚል ቀን ነው ዛሬ። ደስ የሚል ቀን ነው። ታሪካዊ ቀን ነው ዛሬ። But I'm just similar. ሁለቱ ህብረ ብሔራዊ ፓርቲዎች የቅድመ ውህደት ስምምነት የተፈራረሙት ረዘም ላለ ጊዜ ሲያደርጉ የቆዩትን ድርድር ተከትሎ ነው። የመጨረሻው ውህደት በአጭር ጊዜ እንደሚጠናቀቅም የፓርቲዎቹ አመራሮች አስታውቀዋል። የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው ይህንኑ ለቪዮ አብራርተዋል።ቀጣዩ ቀጣዩ ሂደት የሚሆነው የቅድመ ውህደት ስምምነቱ በዛሬው ዕለት የተፈረመው በስምምነቱ ላይ ከተካተቱትም ነጥቦች አንዱ አጠቃላይ የመጨረሻውን ውህደት በአንድ ወር ጊዜ ውስጥ ለማጠቃለል ነው ነው። ስለዚህ ከሁለቱም ፓርቲዎች የጉባኤ አዘጋጅ ኮሚቴ ይመረጣል። የሁለቱ ፓርቲ የጉባኤ አዘጋጅ ኮሚቴዎች በአንድ ወር ጊዜ ውስጥ ጠቅላላ ጉባኤያቸውን ጠርተው መጀመሪያ በተናጠል ቅዳሜ ቀን የሁለቱም ፓርቲዎች ውህደት ይካሄዳል። እሁድ ቀን በጋራ የውህዱ ጉባኤ ይደረግና አመራሩን መርጦ ትግሉን ይቀጥላል ማለት ነው። የመላው ኢትዮጵያ አንድነት ድርጅት መያድና አንድነት ለዲሞክራሲና ና ለፍትህ ፓርቲ የቅድመ ውህደት ስምምነት የተፈረመው የ2007ቱ ሀገር አቀፍ ምርጫ ሊካሄድ ከአንድ አመት ነሰ ጊዜ በቀረው ሰዓት ነው። ድርድሩ የተጀመረው ከረጅም ጊዜ በፊት ቢሆንም ይህንኑ ያስታወሱት የመያዱ ፕሬዝዳንት አቶ አበባው መሀሪ ደጋፊዎቻቸው ከወዲሁ ለምርጫው ዝግጅት እንዲያደርጉ አሳስበዋል። ህዝባችን ከነዚህ ሁለት ፓርቲዎች ጎን በመቆም በርትቶ በመታገል ለ2007 ዓመተ ምህረት ምርጫ በአሸናፊነት ይወጣ ዘንድ ከአሁኑ ጀምሮ ዝግጅቱን በማጧጧፍ ከጎናችን እንዲቆም እንዲሁ የከበረ ጥሪ እናስተላልፋለን። የቅድመ ውህደቱ ስምምነት ተቃዋሚ ፓርቲዎች በተናጠል የሚያደርጉት ጉዞ እንዳላዋጣ የተነገረበት ቀደም ያሉ ቁርሾዎችም እየተረሱ የመሰሉበት ነው። ህብረ ብሔራዊ አደረጃጀት ያላቸው ሁለቱ ፓርቲዎች ተመሳሳይ የፓርቲ ፕሮግራምና ዓላማ ቢኖራቸውም በአብዛኛው የጋራ አቋም ሲያስተጋቡ፣ በቅንጅትም ሲሰሩ አይታዩም። ፓርቲዎቹ ከሌሎች ፓርቲዎች ጋር የሚያደርጉት ትብብር መሰረትም ከፖሊሲና ከፕሮግራም መመሳሰል ይልቅ በአመራር አባላት መካከል ያለ ግለሰባዊ መግባባትን መሰረት ያደረገ ይመስላል። ሁለቱም በየፊናቸው ለምሳሌ ብሔርን መሰረት ካደረጉ ሌሎች ፓርቲዎች ጋር የተሻለ አንድነት ፈጥረው የቆዩ ናቸው። የቅዳሜው ስምምነት ግን ቢያንስ የሁለቱ ፓርቲዎች አብሮ የመስራት ፍላጎት የተንጸባረቀበት ሆኖ ታይቷል። የኢዴፓውን አመራር አባል አቶ ሙሼ ሰሙን ጨምሮ የሌሎች ፓርቲዎች ተወካዮችም ተገኝተውበታል። የመድረክ አመራሮች ግን አልነበሩም ዶክተር ዳኛቸው አሰፋ ዶክተር ያዕቆብ ኃይለማርያምና ሌሎች ምሁራንም በእንግድነት ተገኝተዋል የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር ግዛቸው ሽፈራው የፓርቲዎች የተናጠል ጉዞ ማብቃት እንዳለበት ነበር የተናገሩት በሀገራችን አሁን ከሰባ የበለጡ ፓርቲዎች አሉ ከዚህ ውስጥ ቢያንስ አስሮቹ በየሳምንቱ በተለያየ ሚዲያ እናያቸዋለን አስሮቹ አንድ አለመሆናቸው ተማመናቸው አለመስራታቸው የሚያሳዝን ሁኔታ ነው። በዚህ ምክንያት የዘጠናና ሰባ ፓርቲዎች የመጠላለፍ የተናጥል ጉዞ ውጤቱ የአምባገነን ገዢዎችን እድሜና የኢትዮጵያን ሕዝብ የፖለቲካ ስቆቃ ያራዝም ስለሆነ በእጅጉ ይህ ችግር መቀረፍ አለበት። የቅድመ ውህደቱ ስነ ስርዓት እየተካሄደ በነበረበት ወቅት ከግቢ ውጭ የነበሩ ሰዎች የመያድን ቅጥር ግቢ በር በከፍተኛ ሁኔታ በመደብደብ ሂደቱን አውከዋል። በሩም በኃይል እንዲከፈት ተደርገዋል። በተወረወረ ድንጋይም የሁለቱን ፓርቲዎች የድርድር ሂደት ከመሩት አንዱ የአንድነቱ አቶ ጸጋይ አላመረው ጉዳት ደርሶባቸዋል። አፋቸው አካባቢ መድማታቸው ታይቷል። ከንፈራቸው መሰንጠቁንና ሶስት ጥርሶቻቸው መነቃነቃቸውን ነግረውኛል አቶ ጸጋይ። በሩን በኃይል የደበደቡትና ለዚህ ጉዳትም ተጠያቂ የሆኑት ሶስት ወጣቶች መሆናቸውን የገለጹት የሥነ ስርዓቱ አዘጋጆች አንዱ ወጣት ወደ ግቢ ከገባ በኋላ እንዳይወጣ አግደዋል። በዚሁ ወጣት ላይ ፍተሻ በማድረግም ለኢህአዴግ ወርሃዊ ክፍያ የከፈለበት ደረሰኝ የማግኘታቸውን ጠቅሰዋል። ይሄንኑ ወረቀት ከያዘው መታወቂያ ጋር ያገናዝቡ ዘንድም ለጋዜጠኞች አሳይተዋል። የአንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው ማስረጃ ያሉትን ወረቀት በስፍራው ለነበሩ ተሰብሳቢዎችም አቅርበዋል። ተይዘው ከገቡት በር ሊገነጥሉ ከነበሩት መካከል በአንዱ ውስጥ ኪስ ውስጥ ይሄ ተገኝቷል። የተገኘው በኢህአዴግ አዲስ አበባ ኮሚቴ ጽፈት ቤት በአባላት ወራዊ መዋጮ መሰብሰቢያ የአዲስ አበባ አስተዳደር ጋዜጠኛ፣ ስለ ኢትዮጵያ አምላክ በኢትዮጵያ አምላክ በኢትዮጵያ አምላክ ስለዚች ሀገር ይሄንን ይሄንን ንገርልኝ፣ ይሄንን ለኢትዮጵያ ሕዝብ አሳይልን። የከፈለበት ምክንያት ወራዊ መዋጮ ይሄ ሰው ነው። ይሄንን ገንጥሎ ገብቶ ለመያድማ ህይወቴ እንሰጣለው እሰጣለሁ። እኔ ኮዛ ነበርኩኝ ለፓርቲማ እናንተ እንደዚህ ስታረጉ እጅ አልሰጥም ሲል ነው የነበረው ለፓርቲ ለመያድ። ይሄ ነው የኢትዮጵያ ፖለቲካ። በወጣቱ ኪስ ውስጥ የተገኘው ወረቀት የኢህአዴግ አባል ስለመሆኑ በቂ ማስረጃ መሆኑን አቶ ሀብታሙ ለቪኦኤ አስረድተዋል። ፕሮግራሙ እየተካሄደ ባለበት ወቅት አንድ ሶስት የሚሆኑ ወጣቶች መጥተው በሩን በኃይል እንዲገነጥሉና ረብሻ እንዲያስነሱ ተልኮ ተሰጥቷቸው ከፍተኛ ትግል አድርገዋል፣ እንደተመለከታችሁት በመጨረሻም ግን በሩን ገንጥሎ በኃይል የገባውን ሰው በኪሱ ተረባርቦ ህዝቡ አደጋ እንዳያደርስ ወይም ሌላ የተለየ ነገር ይዞ ከመጣ ቼክ ለማድረግ ኪሱ ሲፈተሽ በአደባባይ ኮፒ አድርገን ለሁላችሁም የምንሰጠው ነው አዲስ አበባ ኢህአዴግ የአባልነት መዋጮ የከፈለበት ደረሰኝ። የኢህአዴግ አባል መሆኑንም አረጋግጠን በአደባባይ ይህንኑም አሳይተናል። ስለዚህ ኢህአዴግ ሰው ሰዎች ወይም ተልእኮ የተሰጣቸው አካላት መጥተው ነውጥ ለማስነሳት ሞክረው ነበረ። በመረጃ ይህንኑ አረጋግጠን ሁኔታውን በማክሸፍ በሰላማዊ መንገድ ፊርማ ስነስርዓቱን ለማጠናቀቅ ችለናል። ስብሰባችን በኢህአዴግ በተላኩ ወጣቶች ታወከብን ለሚለው ለነዚህ ተቃዋሚዎች አስተያየት ከኢህአዴግ በኩል እየተደመጠ ምላሽ የለም እስካሁን በተለይ በመያድ በኩል የውህደቱ ሂደት ህጋዊ መስመርን አልተከተለም ሲሉ ስማቸው እንዲገለጽ ያልፈለጉ አንዳንድ አባላት ቅሬታቸውን ለቪኦኤ ገልጸዋል። የድርጅቱ ፕሬዝዳንት አቶ አበባው መሀሪ ግን ስራ አስፈጻሚው በላላይ ምክር ቤቱ የተሰጠውን ውክልና ይዞ መንቀሳቀሱን ስምምነቱንም መልሶ ለላላይ ምክር ቤቱ እንደሚያቀርብና እንደሚያጸድቅ በመግለጽ አስተያየቶቹን አልተቀበሉም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ